ቮይስ ኦፍ አሜሪካ ቪኦኤ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ19 እና በ25 ሜትር ባንድ ዘወትር ከምሽቱ 3 እስከ 4 ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን አሁን ጀመረ። ¶¶ ምን አይነት ለውጥ የሚለውን መጀመሪያ ግልጽ ማድረግ ለምንሄድበትም ነገር ጥሩ መስመር የሚሰጠን ይመስለኛል። ስለዚህ ከዚህ በኋላ ከክላሽ ወደ ካርድ እንቀይረው። የስርዓት መለወጫ መንገዳችንን ችግሩን መዘርዘር ብቻ ሳይሆን መፍትሄ ውስጥ ምን መሆን አለበት የሚለው ጥያቄ ነው ዋናው ነገር። ለትግላችንም ለህዝቡም አቅጣጫ የመስጠት ሁኔታ ሊሆን የሚችለው የመጀመሪያው ድርድር ሆነ ምን ሆነ መዳረሻው ምንድን ነው? መጀመሪያ ምን ለማድረግ ነው የምንፈልገው? ከተቃዋሚዎች ወገን ሆነ ከመንግስት አካባቢ አንድ ለሁላችንም ግልጽ መሆን ያለበት ነገር ያለ ይመስለኛል። እንዴት ወደዛ እንሄዳለን ከሚለው ሁለተኛ ጥያቄ በፊት የአገር ጉዳይ ዛሬም ማሳሰቡ አልቀረም። አስጊና አሳሳቢ ክስተት እየቀጠለ ውጥረቱም እያየለ በመምጣቱ ዛሬም በጉዳዩ ዙሪያ አዋይተናል። በሰዓቱ ይቀርባሉ። ኢትዮጵያ ኩሽ ተብላ አታጥ ምንጊዜም ሁለቱም ትርጉሙ አንድ ነው። አንዱ ኩሽ አለ አንደኛው ኢትዮጵያ በክርስትና ቤተ እምነቶች ዘንድ ታውቆ ሁሉም በየፊናው የሚለውን ይበል፣ በኅብረትም ደግሞ የመመለውን እንላለን። ኢትዮጵያን ከመጽሐፍ ቅዱስ ውስጥ የማውጣት ፕሮጄ ኢትዮ ሚዲያ ላይ የቀረበ ምናልባትም ቀልብ የሚስብ ርዕስ ነበርና መሆኑን የዚህ ነገር መነሻ መድረሻው ምንድን ነው ብለን ለጉዳዩ አግባብነት አላቸው ያልናቸውን እንግዶች አወያይተናል። አዲሱ አቤት አቶ አሉላ ለቃለ መጠይቅ ወደ ሆነ ቦታ ሄደ፣ በእጅ እንግዳ አዋይተ ስታበቃ ወደ ቢሮ ተመልሰ ቴፑን ስትፈትሽ ሰውረን ነው እንግዲህ፣ እሺ ገምትሃል፣ ባዶ ምንም ያልቀዳ ቢሆን፣ አቤት አቤት አናድዶትም የሚል ፕሮግራም ነበረ፣ የጥንት ራዲዮ ኢትዮጵያ ሳለሁ እና ምን ልትለይ ነው? አይ ተመሳሳይም ባይሆን አዲሱ ንጉሴ አክሊሉ ዛሬ የላከውን ሳደምጥ ይህ ሁኔታ ትዝ አለኝ። መልካም እሺ፣ አስተናጋጅ ሌላ ምን አለ ዛሬ? ምን ጠፍቶ ሁሉ ሞልቶ፣ ግጥሙ፣ ሙዚቃ፣ ምን ልበል ዘርዘር። እሺ፣ በቀጥታ ወደ ዛሬው ህዳር 24 2010 የራዲዮ መጽሔት ልናመራ ነው። ንጉሡ ታምሬ በማቀነባበር እኔ፣ እናንተ ደግሞ በማስተናገዱ አሉላ፣ ከቶ ስማችን እኔ እናንተ ሆነ ማለት ነው። እኔ አሉላ ከበደና እኔም አዲሱ አበበ ከእናንተ ከአድማጮቻችን ጋር አብረን እናመሻለን። አሁን የሰዓቱን የዓለም ዜና እናስቀድም። እንደምናምሽታችኋል ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በአንድ ወቅት የብሔራዊ ጸጥታ አማካሪያቸው በነበሩት በጀነራል ማይክል ፍሊን ላይ የያዙትንና በዋሽንግተን የሩሲያ አምባሳደር ከነበሩት ዲፕሎማት ጋር የነበራቸውን ግንኙነት ምርመራ እንዲያቋርጡ የቀድሞውን የኤፍቢአይ ዲሬክተር ጄምስ ኮሚን ፈጽመው እንዳልጠየቁ ዛሬ አስታውቀዋል። ሚስተር ትራምፕ ይህን የትዊተር አስተያየት ዛሬ የሰጡት የቀድሞው የዩናይትድ ስቴትስ ብሔራዊ ጸጥታ አማካሪ ጀኔራል ማይክል ፍሊን ከቀድሞው በዋሽንግተን ከሩሲያ አምባሳደር ሴርጌ ኪስላክ ጋር የነበራቸውን ግንኙነት አስመልክቶ ለኤፍቢአይ መዋሸታቸውን ካመኑ ከሁለት ቀናት በኋላ ነው። በዩናይትድ ስቴትስ ለፌዴራሉ ምርመራ ቢሮ መዋሸት በሕግ ያስቀጣል። ከድሃይቱ ነገር ግን ከኑክሌር ጦር መሳሪያ ታጣቂዋ ከሰሜን ኮሪያ ጋር ጦርነት ውስጥ የመግባቱ አዝማሚያ ከዕለት ወደ ዕለት እየጨመረ ነው ሲሉ የዋይት ሐውስ ቤተ መንግሥት ብሔራዊ ጸጥታ አማካሪ ተናገሩ። ሰሜን ኮሪያ ባለፈው ሳምንት አዲሱን አህጉር አቋራጭ የቦሊስቲክ ሚሳይል ከሞከረች በኋላ መሐል ዩናይትድ ስቴትስን መምታት እንደምትችል አስታውቃለች። ከዚህ የፒዮንግያንግ ማስፈራሪያ በኋላ የዩናይትድ ስቴትስ መከላከያ መሥሪያ ቤት በምዕራቡ ዳርቻ ተጨማሪ ሚሳይል ቀላቢ መሳሪያዎችን ለማቆም እየሞከረ መሆኑን የመገናኛ ብዙኃን ዘግበዋል። ያለ ነዳጅ ዘይት ሚሳይል መተኮስ አይቻልም የምትለው ዩናይትድ ስቴትስ፣ ቻይና በሰሜን ኮሪያ ላይ ሙሉ በሙሉ ማዕቀብ እንድትጥል የዩናይትድ ስቴትሱ ብሔራዊ ጽጥታ አማካሪ ጥሪ አስተላልፈዋል። ዛሬ ምስራቅ አፍጋኒስታን ውስጥ አንድ አጥፍቶ ጠፊ ባደረሰው የፈንጅ ጥቃት በትንሹ ለስድስት ሰዎች ሕይወት መጥፋትና ሌሎች አስራ ሶስት መጎዳት ምክንያት ሆኗል። ጥቃቱን ያደረሰው ሞተር ቢሲክሌተኛ ዓላማ በናንጋሃር ክፍለ ሀገር ዋና ከተማ በጃላል አባድ የመንግሥት ደጋፊዎች ሰልፍ መሃል ደርሶ ብዙዎቹን ለመግደል ነበር ተብሏል። ሆኖም የአፍጋኒስታን ጸጥታ ኃይሎች ከርቀት ስለደረሱበት ፈንጂውን ለመለኮስ መገደዱ ታውቋል። ለአሜሪካ ድምፅ ራዲዮ የሰለባዎቹን ቁጥር ያረጋገጡት የክፍለ አገሩ ቃል አቀባይ አቶላ ኮግያኒ ከሞቱት መካከል አንድ ሕፃን ልጅና አንዲት ሴት ይገኙበታል ብለዋል። ለጥቃቱ እስካሁን ኃላፊነት የወሰደ ወገን ብቅ አላለም። የዛሬው ጥቃት የደረሰው ትላንት አንድ ሌላ አጥፍቶ ጠፊ ጃላል አባድ ውስጥ ሁለት የአፍጋኒስታን የጸጥታ ባልደረቦችን ከገደለ እና ሌሎች አስር ካቆሰለ በኋላ ነው። እስላማዊ መንግሥት ነኝ የሚለው ጽንፈኛ ቡድን ለዚያ ጥቃት ኃላፊነት ወስዷል። በመጨረሻም በሶማሊያ ባለፈው ጥቅም በካሚዮን ላይ በተጫነ ፈንጂ በደረሰው የሽብር ጥቃት የተገደሉት ሰዎች ቁጥር በአሁኑ ሰዓት አምስት መቶ ዐሥራ ሁለት መድረሱ ተገለጸ። ይህም በአገሪቱ ታሪክ ከሁሉም የከፋ ጥቃት መሆኑን ምርመራውን ያካሄደው ኮሚቴ አስታውቋል። ለዚያ ጥቃት እስካሁን ኃላፊነቱን የወሰደ ቡድን የለም። የሶማሊያ ባለሥልጣናት ግን ከአልቃይዳ ጋር ግንኙነት ያለውን ጽንፈኛ የአልሻባብ ቡድን ይከሳሉ። ቡድኑ በዋና ከተማ ሞቃዲሾ በርካታ ከባድ የሽብር ጥቃቶችን ማድረሱ ይታወቃል። አልሻባብ የሶማሊያን መንግሥት ለመጣል በመሞከር የመንግሥቱን ተቋማት፣ የወታደራዊና ሲቪል መሥሪያ ቤቶች ኢላማ ያደረጉ በርካታ የቦምብ ጥቃቶችን እያደረሰ ነው። ኪሎ ሜትር ፋይቭ በተባለውና ሞቃዲሾ ከተማ ውስጥ በሚገኘው ቀበሌ ለደረሰው ጥቃት ምላሽ ለመስጠት የዩናይትድ ስቴትስ ጦር ሰራዊት በአልሻባብ ላይ ዘመቻውን በማስፋትና የአየር ጥቃቶችን በመጨመር የጽንፈኞቹን መሪዎች ኢላማ እያደረገ ነው። በአሁኑ ወቅት በሶማሊያ ከአምስት መቶ በላይ የዩናይትድ ስቴትስ ወታደሮች ይገኛሉ። ዜናው አበቃ። ዝግጅቶቻችንን ካጠናቀቅን በኋላ ሆነና ለዛሬ ማካተት አልቻልንም እንጂ ሕይወቱን ልናከብር የሚገባን አንጋፋ ጋዜጠኛ ሳሙኤል ፈረንጅ በሞት ተለይቶናል። ባለፈው ዓርብ ዜና ዕረፍቱን አሰምተን ሕይወቱን በሌላ ጊዜ ስንል እንዳልነው ሁሉን አዘጋጅተን ጨረስንና እንጂ ታዲያ ታሪኩን በተለመደው ቦታ በራዲዮ መጽሔት እንደምጠብቁ ገምተናል። ለማንኛውም ዛሬ በነፍስ ይማር ብናልፍም በሰሞኑ ሌላ ዝግጅታችን የጋዜጠኛ ሳሙኤል ፈረንጅን ሕይወት እንዘክራለን። አድማጮች፣ አሁን የአገር ጉዳይ አሁን የአገር ጉዳይ ዛሬም እያሳሰበ ነው። ጉምቱ ጉምቱ የገዢው ፓርቲ አባላት በራሳቸውም ይሁን በአስገዳጅ ሁኔታዎች ግፊት እየተገለሉ ያሉበት፣ በመንግስት ላይ ተቃውሞዎች እየበረከቱ የሄዱበት ሁናቴ አላባራም። እናም ነገ ደግሞ ምን ይመጣ ይሆን የሚባልበት ደረጃ ላይ የደረሰም ይመስላል መሆኑን የአገሪቱ አካሄድ ወደ ተሻለ ወይስ ወደ ከፋ አቅጣጫ? ሰላምና መረጋጋት እንዲሰፍን ምን መደረግ አለበት? ለዛሬው የአገር ጉዳይ ዝግጅታችን አቶ ግደይ ዘርአጽዮን ከሸንጎ የጋራ ትግል አቶ የሸዋስ አሰፋን ከሰማያዊ ፓርቲና ዶክተር ብርሃኑ ነጋን ከአርበኞች ግንቦት ሰባት ጋብዘናል። ከገዢው ኢህአዴግ ይልቁንም ከህወሀት ተወካይ ለመጋበዝ ያደረግነው ጥረት አልተሳካም። አቶ ጌታቸው ረዳን በተደጋጋሚ አግኝተን በውይይቱ ለማሳተፍ ፈቃደኛ መሆናቸውን ቢገልጹም፣ መልሰን ግን ልናገኛቸው ሳንችል ቀርተናል። አሁን ወደ ውይይቱ የአስራ አምስት ቀኑ በራዲዮ መጽሔት ፕሮግራማችን የአገር ጉዳይ ያሳስብዎታል ወይ ብለን ጀምረን የማያሳስበው ሰው ያለ የመሰል እያለን ጀምር እናደርግል የአገር ጉዳይ የሚል ስም ነው የሰጠ ነው። አሁን የኢትዮጵያ ሁኔታን እንግዶቻችንም እንደምታውቁት በየዕለቱ የመቃየር ነገር ላይ ነው ያለው። አዳዲስ የህዋት ሹማምን ተሰየሙ፣ ስማቸው ተገለጠ። ከዛ በፊት ስልጣን የለቀቁትን ጉምቱ ጉምቱ ባለስልጣናትን ማስታወስ ይቻላል። ሰላማዊ ሰልፍ አለ፣ የሰው ሕይወት ይጠፋል። ወዴት እየሄድን ነው የሚል ጥያቄ ሊነሳ ይችላል። አሉላ አሁን ያለው ሁኔታ ከአነጋጋሪነት ወደ አሳሳቢነት ከፍ እያለ ያለበት ነው እና የተለያየ አስተሳሰብ፣ የተለያየ እምነት እንደሚኖራችሁ ከግምት አስገብተን፣ እንደናንተ በፖለቲካ ተሳትፎ ያለውን ጨምሮ የአገር ጉዳይ ያገባኛል፣ ግድ ይለኛል የሚል ዜጋ እንደምታምኑበት የፖለቲካ መሰረት መሰንበቻውን ምን ሆነ ስንል ከሳምንቱ የፖለቲካ ትኩሳት ወደ አጠቃላዩ የኢትዮጵያ ሁኔታ እናምራ። ቀጣዩን ቀን ዜጎች እንዲነጋገሩበት አዲሱ ኬት እንጀምር። ከቅርብ ከሩቅ ማናቸው ነው? ለአዲስ አበባ ቅርብ ሆኑት እንግዶች ዶክተር ብርሃኑ ቅርብ ነኝ ያለ መጀመር ይችላል። ሰማያዊ ጀምር። ሰማያዊ ሰሞኑን እኛ ጋ ናቸው። መልካም ግብዣውን የተቀበለ ናገረ እከሌ ብቻ ይበል። አቶ ይሽዋስ እሺ አመሰግናለሁ በሲኒየሪቲም በብዙ ነገር ወደኋላ ልሁን ብዬ ነው ይሁን ከተባለ በጣም እንግዲህ አሁን ያለው ሁኔታ የመጣው ከሀያ አምስት ከሀያ ስድስት አመት የተጀመረ ሲጠራቀም የመጣ ችግር ነው እንደገና ደግሞ ኢሚዲየት ኮዞች ደግሞ የምንላቸው አሉ እንደ ወልቃይት እንደ ኦሮሚያ ደቡብ ያለ ችግር አለ እና ለእነዚህ ሁሉ ችግሮች ምንም መፍትሄ ሳይሰጥ ዝም ብሎ በአስቸኳይ ጊዜ አዋጅና ያፈናል በተባለ መንገድ ሁሉ እየተሄደበት እዚህ ደርሷል እስካሁን ባለው በችግሩ ላይ ችግር ከመጨመር ውጭ ምንም የተሰጠ መፍትሄ የለም። በባለፈው ማለት ነው። አሁንም መፍትሄ የለም። ወደፊትም ይሄ እንደሚቀጥል በጣም የሚያሰጋ መሆኑ፣ በጣም የሚያሳስብ መሆኑ ሀገር ውስጥም እያለን አሁንም ያሉት የፓርቲው አመራሮች በተደጋጋሚ ገብተንበት በነበረው ቅድመ ድርድሩ ውይይትም ከዛ በኋላም ደጋግመን ብንገልጽም ምንም ጆሮ ዳባ ልበስ ብሎ አሁን ያለው ገዢ ቡድን ዝም ብሎ ቀጥሎበታል እና የነበረው የአገዛዝ ሂደት ውጤት ነው። ግን ትሪገር ያደረጉትና ያስነሱት ደግሞ ኢሚዲየት የሚባሉ ኮዞች አሉ። የተጠራቀመው ሆነ አሁን ኢሚዲየት ሊተነሳ የተባለው ችግር መፍትሄ ስላልተሰጠ አሁንም በአሳሳቢነቱ ቀጥሏል። ከባለፈው የበለጠ እያሰጋን፣ እያስፈራን እየመጣ ያለው በዚህ ሁኔታ ነው የምናየው እኛ ጠቅላላ አድርገን መልካም ሰፋ አድርገን እናየዋለን። አቶ ግደይ ጋር መሄድ ፈለግኩ። ሰሞኑን የምናየው ነገር ምን ይነግረናል? አቶ ግደይ። እሷስ ባለው ላይ ትንሽ ሊጨምርና አሁን ያለው ሁኔታ ያው ባለፈው ሀያ ስድስት ሀያ ሰባት ዓመት ተጠራቅሞ የመጣ ጉዳይ ነው። የዲሞክራሲ እጦት፣ የፍትህ እጦት፣ ሰብአዊ መብት አለመከበር፣ ህዝብ እንዲፈናቀል ማድረግ በብሔር ቅራኔዎች እየተባባሱ ግጭቶች ማምጣት፣ አድላዊነት፣ የድሮ ውድነት እነዚህ ሁሉ ተሰባስበው ነው እንግዲህ እዚህ ላይ ያለ ነው እና በየጊዜው እነዚህ ጥያቄዎች በየአካባቢው ሲነሱ ሲወድቁ ሲነሱ ሲወድቁ ቆይተዋል። ሆኖም እንግዲህ አሁን የኢትዮጵያ ህዝብ በአጠቃላይ ከሚችለው በላይ ሆኖበት በየአካባቢው እንቅስቃሴ ፈንድቶ ህዝባዊ አመፅ ሆኖ ሀገሪቱን አደጋ ሊያደርስበት የሚችል ሁኔታ ደርሰናል እና ለዚህ መፍትሄ እንግዲህ ከአሁን በፊት የተሰጡ አስተያየቶች፣ ምክሮች እና ኢንጌጅመንቶችም ነበሩ። ሊሳኩ አልቻሉም። ይሄም ሄዶ ሄዶ እንግዲህ አሁን በገዢው ቡድን ራሱ የውስጥ ችግር ፈጥሮበታል። ይሄ ስርዓት እስካሁን ድረስ የሄደበት ሂደት ብሔሮችን እርስ በርስ በማጋጨት እና በማወዳደር ስልጣን ላይ ለመቆየት የሰራው ስራ ብሔራዊነትን በይበል አኑሮታል ከሚገባው በላይ እና አሁን ከታች ያለው የዚህ ስርዓት ኢንፍራስትራክቸር በብሔርነት ተወጥሮ እኛ እስከ ማን እናንሳለን እያለ ሁሉም በያለበት የሚፎካከርበት ሁኔታ ፈጥሯል። ይሄ ደግሞ ኢፒአርዲኤፍ ኢህአዴግ ውስጥ ራሱ ይህንን ፍራክሽን ፈጥሯል። ሊወጡበት የማይችሉበት ሁኔታ ላይ ነው ያለው እና ይሄ በኢፒአርዲኤፍ አንጻር በሲስተር ፓርቲስ ነን በሚሉት አንጻር ስናየው ሲሆን በትፒኤልኤፍ ራሱም አመራሩ ላይ ይህንን ሂደት እንዴት እንፍታው በሚለውም ላይ አለመስማማት፣ ግማሹ በኃይል ብቻ እንሄዳለን ብሎ ጭፍን አካሄድ፣ እንዲያውም የመለስን ሌጋሲ ይዘን እንሄዳለን ብለው ሌላ ነገር ለማየት የማይፈልጉ ኃይሎች ነበሩ። ሌሎቹም ከዚህ ትንሽ ወጣ ብለን ኦፕን እናድርግ የሚሉ አንዳንድ ሀሳቦች አሉ። እስከምን ድረስ ይሄዳል በተግባር መታየት ያለበት ሁኔታ ነው። ግን እንግዲህ አሁን ያየነው የሁለት ሶስት አራት ቀን መግለጫዎች እነዚህ የመለስን ሌጋሲ ይዘን እንሂድ ብለው ሄዱ የነበሩት ኃይሎች መመታት እናያለን። በትቴል እሺ። በነገራችን ላይ ለማንኛውም ጥያቄ ሰብሰብ ሰብሰብ ያለ መልስ ካገኘን ብዙ ነጥቦችን ልናካትት እንችላለን። ከትህትና ጋር ለማሳሰብ ነው። አሉላ ጥያቄ። እሺ፣ ዶክተር ብርሃኑ ወደ እርስዎ እንምጣ ቁርጥ ባለው አቋም በትጥቅ ትግል ጭምር ለውጥ ለማምጣት የሚታገል ድርጅት ነው የሚመሩት። ቀደም ብሎ የተነሱትን ጨምሮ በሀገሪቱ የተለያዩ ክፍሎች ህዝባዊ አመፆች ይታያሉ። አቶ ግደይ የውስጥ ችግር ያሉትን አመራር ላይ ባሉት፣ ውህድም በተናጥልም ባሉ ፓርቲዎች ውስጥ የሚታዩ ሽግሽጎችና ለውጦችም አሉ። ከእነኚህ ሁለንተናዊ እንቅስቃሴዎችና ለውጦች አንጻር የእናንተስ መንገድ ምን ይመስላል? በሀገሪቱ የሚታዩትን ለውጦችስ እንዴት ትገመግሙታላችሁ? ዶክተር ብርሃኑ። በጣም አመሰግናለሁ አሉላ። ሁለቱ ከኔ በፊት የተናገሩት አቶ ግደይ እና አቶ የሸዋሴ ያሉት እንደተጠበቀ ሆኖ ትንሽ ሰፋ አድርገን ነገሩን እንየው ካልን በሁለት አቅጣጫ ማየት ተገቢ ይመስለኛል። አንደኛ፣ በአጠቃላይ በህዝቡ ዘንድ እየታየ ያለው እንቅስቃሴን በተመለከተ ባለፉት ለምሳሌ ሁለት ሁለት ዓመት ተኩል ሲካሄድ የነበረውን እና አሁን የደረሰበትን ደረጃ በአንድ በኩል በሌላ በኩል ደግሞ ይህንን ሀገር እየመራው ነው የሚለው ስርዓት እየሄደበት ያለው እና በዛ ውስጥ የተፈጠረውን ቀውስ ለይቶ ማየት ተገቢ ይመስለኛል። ይሄን የምለው ለምንድን ነው? አሁን ሀገሪቱ ውስጥ ያለው ሁኔታ ሁለት ገጽታ ነው ያለው ብያምናለሁ። አንደኛው የተስፋ ገጽታ ነው ያለው ተስፋ የሚሰጥ ነገር ነው። እኔ በህዝቡ፣ በትግሉ ውስጥ የማየው ነገር ከዚህ በፊት ከነበረው የተሻለ ተስፋ የሚታይበት ነው። ይሄን የምለው ለምንድን ነው? ከዚህ በፊት በጣም ውሱን በሆኑ አካባቢያዊ ጉዳዮች ላይ ይነሱ የነበሩ ጥያቄዎች አሁን የበለጠ አገራዊ ጥያቄዎች ይዘው እየተነሱ ነው። እንደ ከዚህ በፊቱ ለምሳሌ ከዓመት ተኩል ሁለት ዓመት በፊት የነበረው በኦሮሚያ አካባቢ ከማስተር ፕላን ጋር በተያያዘ የተነሳው እና በአማራ ክልል አካባቢ ከወልቃይት ችግር ጋር በተያያዘ የተነሱት እነኚህ አካባቢ ነክ ጉዳዮች በአሁኑ ዙር የህዝባዊ እንቅስቃሴ ሰፋ ያለ አገራዊ እንቅስቃሴ እና በአጠቃላይ ይሄ ስርዓት አይበጀንም፣ አይጠቅመንም ራሳችንን ማስተዳደር እንፈልጋለን ወደሚል አገራዊ ጥያቄዎች የዞረበት ነው። ይሄ እኔ ጥሩ ገጽታ አለው ብዬ አምናለሁ። ሁለተኛው ከዚሁ ጋር የተያያዘው ጥሩ ገጽታ ነው ብዬ የማስበው ስርዓቱ ሆን ብሎ ህብረተሰቡን ለመከፋፈል እና ከአካባቢው ባሻገር እንዳያይ፣ አንዱ ማህበረሰብ ከሌላው ጋር በፍጹም የማይታረቅ ግጭት ያለው ለማስመሰል እና እርስ በርስ ለማጣላት ይደረግ የነበረውን ሙከራ አሁን የምናያቸው እንቅስቃሴዎች ይህ ስርዓት የፈጠረው ችግር ሁላችንንም የሚመለከት ነው የወያኔ ስርዓት በአጠቃላይ የሁሉም ኢትዮጵያዊ ችግር ነው የአንድ አካባቢ ችግር ብቻ አይደለም በሚል በማህበረሰቡ ዘንድ እየተነሱ ያሉት በነ ባነሳቸኋቸው ሰላማዊ ሰልፎች አካባቢ የሚነሱ ነገሮች እንደዚህ አይነት ስርዓቱ እርስ በርስ ለማጋጨት ሆን ብሎ እየሞከረ ያለውን ጥሶ አልፎ የለም ይሄ የጋራ ጉዳያችን ነው ብሎ የተነሳበት ነገር ነው ያለው። ይሄን ደግሞ የምናየው በህዝቡ እንቅስቃሴ ብቻ ሳይሆን በተቃዋሚ ድርጅቶች እንኳን አካባቢ ከዚህ በፊት ስለመገንጠል ይወራ የነበረው ነገር ቀርቶ አሁን በጋራ አገሪቱን የመከላከል እና ወደ እውነተኛ ዴሞክራሲያዊ ስርዓት የመውሰድ ስራ ነው ያለብን። ይሄ ነው የትግሉ መሰረት የሚል አቅጣጫ መያዙ ይሄ አዎንታዊ የምለው ጥሩ ገጽታው፣ ተስፋ የሚሰጥ ገጽታው ነው በአጠቃላይ። በሌላ በኩል በስርዓቱ በኩል የምናየው ችግር አለ። በስርዓቱ በኩል የምናየው አሁን እንኳን ያወጡትን መግለጫ ስታይ እና ከሰሞኑ በኢህአዴግ ድርጅቶች ውስጥ ሲፈጠሩ የነበሩትን ግጭቶች እና ክፍፍሎች ኢብን እነኚህ በኢህአዴግ ጥላ ስር የነበሩት ድርጅቶች በተወሰነ ደረጃ የለም፣ በቃ ይሄ ከዚህ በፊት የነበረው የህወሓት የበላይነት ያለበት የአንድ አካባቢ ተጽዕኖ ያለበት አይነት አካሄድ አንፈልግም፣ ሁላችንም በጋራ የሚመለከተን ራሱ ህገ መንግስቱ እንኳን ሲል የነበረውን አይነት አሰራር መከተል ካልቻል መቀጠል አንችልም በሚል ለምሳሌ በኦሮሚያ የተለያዩ አካባቢዎች በመንግስት አስተዳደር ውስጥ ያሉት በኦህዴድ ውስጥ ያሉት ሰዎች የሚያደርጓቸው ንግግሮች ስታይ መሰረታዊ የሆነ የተሰበረ ነገር አለ በዚህ በኢህአዴግ በምትለው ጥምር ውስጥ እና በአንዳንዶቹ አካባቢ ይሄን በመረዳት ለየት ያለ መስመር መሄድ አለብን የሚል አቅጣጫ እየተከተሉ ነው። ይሄ ደግሞ አንድ ወጥ ይመስል የነበረውን የኢህአዴግን እንትን ሰብሮታል። ይሄ ስርዓቱ እንደ ስርዓት ከዚህ በፊት እንደነበረው ሊቀጥል የማይችልበት ደረጃ ላይ መድረሱን የሚያሳይ ነው። ሁለተኛው ግን ከዚህ ጋር ተያይዞ እና ይሄ ሁላችንም የምናየው አደጋ የሚመጣበትንም አቅጣጫ የሚያሳየን ሕወሓቶች ተሰብስበው ይሄንን ችግር የገመገሙበትን እና መግለጫ ያወጡበትን ብታይ አሁንም የተወሰኑ ሰዎች ከስልጣን ላይ በማንሳት እነሱ ናቸው ይሄንን የፈጠሩት ብሎ ግን በመሰረቱ ድርጅታችን እንደ ድርጅት ከዚህ በፊት ሲሄድበት የነበረውን ስትራቴጂ ይቀጥላል የሚል መስመር ይዞ ሲመጣ ስታይ ምን አይነት የአስተሳሰብ ድርቅ እንዳለ አገሪቱ ውስጥ እየተካሄደ ያለውን ነገር በደንብ መረዳት ያልቻለ አሁንም ማህበረሰቡን እንደ ከዚህ በፊቱ እያጋጨን እየከፋፈልን እንገዛለን የሚል አስተሳሰብ መኖሩ ነው የሚያስፈራው። ለምንድን ነው የተለየ አመለካከት ይዞ አሁን አገሪቱ ውስጥ ያለውን ሁኔታ በደንብ ተመልክቶ ምንድን ነው መውጫው፣ እንዴት አድርገን ነው እንደ አገር አስበን ወደፊት መሄድ የምንችለው የሚል ምንም አይነት ለየት ያለ ሁኔታዎች ጋር የሚመጣጠን አስተሳሰብ በፍጹም እንደሌለና በዋት ውስጥ ከፍተኛ የሆነ የአስተሳሰብ ድርቅ እንዳለ የሚያሳይ ነው። እሱ አደገኛ ያ ነው አደጋው፣ እንጂ በህብረተሰቡ ውስጥ እየተካሄደ ያለው ይብር በተቃዋሚዎች ውስጥ ያለው አመለካከት በእኔ እምነት በጣም ተስፋ የሚሰጥ ነው። ተስፋ የሚሰጠው ለምንድን ነው? ወደ አንድ አገሪቱን የማረጋጋት የመሄድ ከዚህ በፊት ይፈራ የነበረው የመከፋፈል መንገድ ሳይሆን ይህንን አገር ወደ እውነተኛ ዴሞክራሲያዊ ስርዓት ወደ ሰላም ናሻግር የሚል አመለካከት የበላይነት የያዘበት ነው ብዬ አስባል ተስፋም አለ። በሌላ በኩል ደግሞ ይሄ አደጋም አለ፣ በተዋዋጦች አካባቢ የሚታየው ሁለቱንም ነው በአንድ ላይ ማየት ያለብን። ማለት ሶስታችሁም ሰፋ ያለ እንደው መደላደል ነው ያደረጋችሁልን። አገሪቱ አሁን ያለችበት ሁኔታና አደጋ ተብሎ ደግሞ ስጋት የሚደቅን ነገርም ዶክተር ብርሃኑ ፈንጠቅ አድርገዋል። እነዚህ ሁሉ ታዲያ የለውጥ ጥሪ የሚያስተጋቡ ናቸው። ሌላው ቀርቶ በኢህአደግ ወይም ውስጥ ያሉ አባላትም የሰዎች መለዋወጥ የጉልቻ መቃየር ያህል ነው እስከ ማለት የደረሱ አሉ። በእናንተ አስተያየት ወደ ምን አይነት ለውጥ ለውጥ አሁን አፍጥጦ መጥቷል ነው የሚባለው? ውይይታችንን በእንጥልጥል የተውነው አድማጮች፣ ቆየት ብለን ልናጠቃልል አስበን ነውና ጠብቁ። የማውጣት ፕሮጄ የሚለውን ርዕስ ኢትዮ ሚዲያ ድረገጽ ላይ ነው ያነበብ ነው። መጽሐፍ ቅዱስ ይሻሻላል እንዴ? ኢትዮጵያ የሚለው ስምስ ለምን ይሆን እንዲለወጥ የታሰበ? አዲሱ መንደርደሪያን በስፋት አዘጋጅተሃልና አንተው አንተ እንግዶችህን አስተዋውቀ ብትቀጥልስ? ከአዲስ አበባ የኢትዮጵያ መጽሐፍ ቅዱስ ማህበር የቦርድ ሊቀመንበር ዶክተር ተስፋ ጽዮን ወንደለለው ይሰሙኛል አደለም? እኔ ቀሲስ ዶክተር ምክረ ስላሴ ገብረ አማኑኤል ከአዲስ አበባ ይሰሙኛል? ዶክተር ምክረ ሰማለሁ፣ ሰማለሁ ይን ወንድም። ከዚህ ከዩናይትድ ስቴትስ ደግሞ ፕሮፌሰር ጌታቸው ኃይሌ፣ ጤና ስጥልኝ። ሶስታችሁንም ብያለሁ፣ ጤና ስጥልኝ። አቶ አዲሱ እንደምን አላችሁም? መልካም። ይሄ ከእናንተ ጋር የምናደርገው ውይይት እንደ መንደርደሪያ ሆኖ ምናልባት ኢትዮጵያ የሚለውን ስም ኩሽ በሚል የተኩትን ወገኖች አቅርበን እንዋይበት ይሆናል ኢትዮጵያን በኩሽ የተካው መጽሐፍ ቅዱስ የታተመው በኢቫንጀሊካል ዳችላንድ ጀርመን ሲሆን ዋናውን ስራ ሰሩ የተባሉት ደግሞ የዚያው ቤተ ክርስቲያን ፓስተር ዶክተር በንቲ ቴሶ ናቸው ነው የሚለው ያነበብኩት፣ ከኢትዮ ሚዲያ ላይ መረጃ። ለውይይት ጥሪ አድርጌላቸው ነበር። ከጥር በፊት በፍጹም አልችልም፣ በብዙ ስራ ተጠምጃለሁ አሉኝ። ባለፈው ሳምንት ነበር የሞከርኳቸው። ወደዚህ ወደ ዛሬው ያዛወርኩትም ለሳቸው እድል ለመስጠት ነበር። አልተቻለኝም ነው ያሉት። እናንተ ደግሞ ቀጠሮ እየለዋወጥኩ እንዳላሰለች ዛሬ እንደመነሻ ከእናንተ ጋር ተወያይተን፣ ፓስተር በንቲ የሚሆኑ ቤተ ክርስቲያናቸው ሊያዋየን ከፈቀደ ሌላ ውይይት ልናረግ እንችላለን። ነገሩ እንግዲህ ቀደም ብዬ ለመግለጥ እንደሞከርኩት ነው ኢትዮጵያ ስሟ ከመጽሐፍ ቅዱስ ውስጥ እንዲሰረዝ ዋናውን ስራ ሰሩ የተባለው ኢትዮጵያዊ ይላቸዋል ጽሁፉ ላይ። የኢቫንጀሊካል ቤተ ክርስቲያን ፓስተር ዶክተር በንቲ ይባላሉ። በ2017 በአሁኑ በፈረንጆች አቆጣጠር የታተመው የጀርመን ኢቫንጀሊካል ቤተ ክርስቲያን መጽሐፍ ቅዱስ ታርሞ በአዲስ ተተረጎመ ሲባል የኢትዮጵያ ስም እንዲወጣ ነው። እንግዲህ ዋናው ስራ የተሰራው መርጋ ዮናስ የሚባል ጋዜጠኛ ነው። ከፓስተር በንቲ ጋር በእንግሊዝኛ ውይይት አድርጎ ያን ውይይት ደግሞ ሉሉ ከበደ የተባለ ጋዜጠኛ ወደ አማርኛ መልሰው ለኢትዮ ሚዲያ ይላከውና እስቲ ዶክተር ተስፋ ጽዮንን ላስቀድም። ይህን ጉዳይ የኢትዮጵያ ምጻ ቅዱስ ማህበር ምን አስቧል? በዚህ ላይ የወሰደው ወይም ሊወስድ ያቀደው እርምጃ አለ ወይ? ዶክተር ተስፋ ጽዮን። ይሄ ነገር እንግዲህ አዲስ አሁን መጀመሩ ነው። በኢትዮ ሚዲያ ላይ መውጣቱንም የሰማ ነው። እኛ አሁን ቅርብ ጊዜ ነው የአስተዳደር ኮሚቴ ተሰብስበን ይሄ ነገር እንዴት ይሆናል ዝንቤ ዝም ይባላል ብለን ተነጋግረን፣ ይሄ ነገር ለሙሉ ቦርድ መቅረብ ያለበት ነገር ነው። ሙሉ ቦርድ አውቆ በሀገሪቱ በክርስትና ቤተ እምነቶች ዘንድ ታውቆ ሁሉም በየፊናው የሚለውን ይበል። የቦርድን ውሳኔ ካገኘን በኋላ የምንመስላቸውን እርምጃዎች እንወስዳለን ብለን የተለያየ ነው። ከዚህ ቀደም ዶክተር ምክረ ያስታውሱ እንደሆነ ደርግ ጊዜ ቡድኖች እንግሊዝኛ ኢትዮጵያ እጆቿን ወደ እግዚአብሔር ታነሳለች የሚለውን አውጥቶ ሱዳን ብሎ ጽፎ የኢትዮጵያ መጽሐፍ ቅዱስ ማህበር ቦርድ ይህንን ተቃውሞ፣ ይህ መጽሐፍ በኢትዮጵያ ውስጥ እንዳይንቀሳቀስ እንዳይገባም ውሳኔ ያስተላለፉትን አስታውሳለሁ። ይህንን ነገር ዝም ብለን የምናየው ነገር ሳይሆን በአግባቡ መፋል ያለበት ነው ብለን የተገናኘ ነው። በዚህ ተማምነን የተለያየ ነው። እንግዲህ ሶስታችሁንም ስንጋብዝ ለዚህ ውይይት ተገቢነት ስላላችሁ ነው። ዶክተር ተስፋ ጽዮንም የመጽሐፍ ቅዱስ ማህበር ሰብሳቢ ናቸው። ዶክተር ምክረ ስላሴና ደግሞ ፕሮፌሰር ጌታቸውም በመጽሐፍ ቅዱስ ትርጓሜ ስራ ውስጥ አልፋችኋል። ከታሪክም አንጻር ተገቢነት ያላችሁ እንግዶች ናችሁ ብዬ ነው የማስበው። ወደ ዶክተር ምክረል ሄድ ዶክተር ምክረ እንዴት አዩት? እርሶስ? አስደነገጠኝ፣ ይህንን ስሰማ ኢትዮጵያ ኩሽ ተብላ አካጥ ምንጊዜም፣ ኩሽ የሀገር ስም እኳ አይደለም። ኩሽ የነገድ ስም ነው። በምን ምክንያት አሁን ኢትዮጵያን ወደ ኩሽ ለመለወጥ ካሰበበት ምክንያት ደግሞ የአንድም ሀገር ስም ብዛትም ያላቸው ሰዎች እንኳን ቢሆኑ መለወጥ አይችልም። የኔን ስም አንድ ሰው አንተ ስም ትክክል አይደለም፣ ከሌላ መባል አለበት ብሎ ሊለኝ አይችልም። እኔ የራሴ ስም ይሄ ነው። ኢትዮጵያ ሁልጊዜ ኢትዮጵያ ነች። ከግሪክ በፊት ኢትዮጵያ የሚል ሁሉ አለበት። ከሰባ ሊቃናት በፊት ከብዙ ሺህ ዓመታት በፊት ኢትዮጵያ ነበረች። ካርታ ጂኦግራፊ ስንመለከት ከደቡብ ግብፅ አንስቶ እስከ ደቡብ አፍሪካ ድረስ እስከ ማዳጋስካር ድረስ ያለው ሀገር በሙሉ ኢትዮጵያ ነው ይላል። በማኩ ላይ እንግዲህ ከዛ በፊት እንትን ያለ ነገር ነው። ዶክተር በንቲ ምንም እንኳ ሳቸው ባይኖሩ ጽሁፉን አንብብ ያለው እናንተም አንብባችሁት ይሆናል። ምንድን ነው የሚሉት ግሪኮች ብሉይ ኪዳንን ከሂብሩ ቋንቋ ወደ ግሪክ ሲተረጉሙ ኩሽ የሚለውን ወደ ኢትዮጵስ በመቀየር ስህተት ሰርተዋል። ኩሽ የጥቁር አፍሪካ ሕዝብ ስም ነበር። ወደ ኢትዮጵስ የተለወጠው የእሳቸው ምክንያት ይሄ ነው። ለምን እንደተለወጠ እንደው ጠቅለል ባለመልኩ የአንድ ነገር ያዙ ያዙ። ጄምስ ቨርሽን የተባለው የመጀመሪያው ወደ እንግሊዝኛ የተረጎሙ መጣፍ ቅዱስ፣ እነሱ በቀጥታ ከህብራይስቱ ነው የተረጓሙት ፕሮፌሰር ጌታቸው እስቲ የዶክተር በንቲንም ምክንያት ነግር ያለው ጠቅላላም ጥያቄም ያው እንዴት አዩት የሚለው ነው። ና ለእርስዎ እድል ልስጥ። መድጋ ጥያቄውን ሲያቀርብ የሉተርን አጽፍ ተቀብሎ በንቲ የመጽሐፍ ቅዱስን ትርጐማ ቀጠለ ይላል። የመጽሐፍ ቅዱሱ ትርጎማ አንደኛ ወደ ጀርመንኛ ነው የተተረጎመው እና የፊተኛውን የጀርመንኛውን ማርቲን ሉተር ወደ ጀርመንኛ የተረጎመውን እንደገና ከልሰው በአዲስ ነው የተረጎ በአዲስ በዘመኑ ቋንቋ ነው የተረጎሙት። እነዚህ ተርጓሚዎች ሊቃውንት ናቸው። ዕብራይስጥ ያውቃሉ፣ ጽርእ ያውቃሉ፣ ግሪክኛ ያውቃሉ። ያንን እያስተካከሉ እያዩ ነው ያመጡት። እና እዚህ ውስጥ በንት የሚባለው ሰው ተራካህን ነው እዚህ ውስጥ ምንም የለበትም። እንዲያውም ሰምተነውም ስሙንም ሰምተንም አናቅም። እንኳን ሊያማክረን እንኳን ሊለውጠው ነው ያሉት እነሱ መልስ ሲሰጡ፣ የኮሚቴው ፕሬዚደንት ይሄ ጥያቄ ተነስቶለት መልስ ሰጥቷል። እንዲህ ያለ ሰው ምንም እኛን እንኳንስ ሊያማክረን አጠገባችንም አልነበረም ብሎ ነው የተናገረው። አንደኛ ሁለተኛ፣ ደግሞ እነሱ የለወጡት እርግጥ ነው ጀርመንኛ ነው በፊትኛው ጊዜ ጀርመንኛው የፊተኛው የማርቲን ሉተር ትርጎማ ላይ ኩሽ የሚለውን ሞርላንድ የሙርስ እያለ ነበር የተረጎመው። እና ሙርስ የሚለው ስድብ ስለሆነ ከዚህ ሁሉ ጭቅጭቅ ወደዚያው ወደ ድሮው ስሙ በእብራይስጡ ውስጥ ኩሽ ያለውን ለምን ይዘን አንሄድም ነው ያለው። እብራይስጡ ኩሽ ካለ ግን ፕሮፌሰር፣ ለምንድን ነው ኩሽ ወደ ኢትዮጵያ የተለወጠው? እሱ ቀላል ነገር ነው እኮ እያንዳንዱ ህዝብ የራሱ የሌላውን መጠሪያ አለው። ለምሳሌ ጀርመኖቹን አለማን የሚሉ ይሏቸዋል፣ ጀርመን የሚሏቸው አሉ። ስዊድኖቹን ቲስክላንድ ነው የሚሉት ራሳቸውን፣ ሌሎቹ ስዊድን ነው የሚሏቸው ስዊድኖቹን። እያንዳንዱ አለው እና እብራውያን ጠየም ያለውን ህዝብ በሞላ ኩሽ ነው የሚሉት፣ ግሪኮቹ ደግሞ ኢትዮጵያ ነው የሚሉት እብራዊ ውስጦች በራሳቸው የጠሩትን ግሪኮቹ ደግሞ በራሳቸው ጠሩት። አንዱ ኩሻለ፣ አንደኛው ኢትዮጵያ ያለ ሁሉም ጠይሞቹን ነው የሚያመለክተው በባህላቸው በታሪካቸው እና ሰባ ሊቃናት በተረጎሙበት ጊዜ ያንኑ የራሳቸውን ልምዳቸውን ይዘው ነው የሄዱት። ዋናው ነገር መጽሐፍ ቅዱስ ውስጥ ኩሽ የሚለው ሱዳን አጠገብ ያሉትን ሱዳኖችን እና ኢትዮጵያን ነው። ምክንያቱም ጥቁሮች እና ለመጽሐፍ ቅዱስ ዓለም ቅርበት ያለን እኛና ሱዳኖች ነን። ስለዚህ በዚያ አካባቢ የሚያገኙት የሚያጋጥማቸው ጥቁር ሕዝብ በሞላ ወይ ከኢትዮጵያ ወይ ከሱዳን የመጡ ናቸው። ስለዚህ ብሉይ ኪዳን ውስጥ ኩሽ ቢሉ እነሱ በቋንቋቸው ግሪኮች ኢትዮጵያ ቢሉ እኛ ደግሞ የተረጎም ነው። ቅድም ዶክተር ምክረም እንዳመለከተው ከሰባ ሊቃናት ከተረጎሙት ከብሉይ ኪዳኑ ነው። ኢትዮጵያ ቢባል ኩሽ ቢባል፣ እኛ ሀገራችንን ቀደም ብለን ኢትዮጵያን እንል ስለነበረ ከግሪኮች ጋር ስለነበረ ባህላችንና ግንኙነታችን ያንኑ ይዘን ቀጥለናል። በዚያውን ቀጥላለን። የእኛም መጽሐፍ ቅዱስ የሚነካብን የለም። ሌላው ሀገር ሄደን ምን ተረጎማ ሰምታችሁ ኢትዮጵያ ምን ብላችሁ ተረጎማችሁ ብለን እዚያ ውስጥ መጨቃጨቅ የሚያስፈልገን አይመስልም። አድማጮች፣ በዚህ ጉዳይ ላይ ውይይቱ ይቀጥላል። ለዛሬ ዶክተር ደብረ ጽዮን ደለለውን ዶክተር ምክረ ሥላሴ ገብረ አማኑኤልንና ፕሮፌሰር ጌታቸው ኃይሌን አመሰግናለሁ።

ራማው እንበል ዳንኪራ በደስታ ስሜት፣ ዛሬ ቀናችን ይሁነ አውደ ዓመት ፋኖሱ እየበራ ፍቅርም እየደራ ዛሬ ለደስታችን አዲሱ አስነካ። ወደ ተከታዩ ዝግጅት ልናልፍ ነው። ስብሰባ ወይም ውይይት ላይ ተቀምጠን ግን የማንኖርበት ጊዜ ያጋጥማል። አእምሯችን በሌላ ጉዳይ ይጠመድና ያለንበትን እንዘነጋለን። ማድረግ ያለብንንም እንረሳለን። ለመሆኑ ገጥሟቸው ያውቅ ይሆን ንጉሥ አክሊሉ? ተመሳሳይም ባይሆን አንድ ገጠመኛለሁ። እናም አሁን መስኮቱን ከፈትነለት። አሉላና አዲሱ የዛሬው መስኮቴ ሲከፈት በቅድሚያ ያየሁት በከፍተኛ ቦታ ላይ የሚገኘውን መቀሌ ያለውን የአጼ ዮሐንስ ቤተ መንግሥት ነው። ብሔራዊ ሎተሪ አስተዳደር ሠራ በነበረበት ጊዜ የባለዝሆኑን ከፍተኛ ዕጣ ለአሸናፊዎች ለመክፈል መቀሌ ሄጄ ነበር። የዛሬ 31 ዓመት መሆኑ ነው። በ1979 ዓመተ ምረት እጣ የደረሳቸው አንዲት ጠላ ነጋዴና ደንበኛዋ ናቸው። ደንበኛ ከቀን ጀምሮ ጠላውን ሲጠጣ አምሽቷል። ከቤት ይወጣል፣ እንደገና ተመልሶ ወደ ቤት ይገባል። እንደገና ጠላውን ያዛል፣ ይጠጣል፣ ያመሻል። ወደ ሴትዮዋ አንዶ መኝታም ትክ እያለ ይመለከታል። ሐሳቡን ለመግለጽ የፈራ ይመስላል። በመጨረሻ ላይ የባለ ዝሆኑን ሎተሪ የያዘ ሎተሪ ሻጭ እዛ ጠላ ቤት ውስጥ ይገባና ሴትየዋ ሦስት ትኬት ያለውን የባለዝሆኑን ሎተሪ ትኬት ትገዛለች። ጠላውን የሚጠጣው የምንሊክ ዋንጫ የሚባል በላዩ ላይ የምንሊክ ምስል ያለበት እንዲሁም ደግሞ ከዚሁ ምስል ጋር አንበሳ የኢትዮጵያን ባንዲራ ይዞ ያለበት ነው ኩባያው። በዛ ጽሩይ የሚባለውን የጠላ አይነት እንግዲህ በጥሩ ሁኔታ እየተጎነጨ ቆይቷል። ሞቅ ብሎታል። ያው እንግዲህ ጠዋት የሎተሪው ትኬት ሲታይ ባለመቶ ሺህ ከፍተኛ ዕጣ አሸናፊ ሆነው ይገኛል እና ሁለቱም እኛ ባዘጋጀነው ስነ ስርዓት ላይ ተገኝተው ሽልማታቸውን ሊቀበሉ ቀርበዋል። እንግዳ ያረግናቸው በወቅቱ የትግራይ ክፍለ ሀገር ዋና አስተዳዳሪና የጦሩ የበላይ አዛዥ ሜጀር ጀኔራል ከፈለኝ ይብዛ ነበሩ። ቀደም ብዬ የገለጽኩላችሁ የጠላ ቤቱ ታሪክ፣ የጠላ ሻጯና የጠጪው የደንበኛዋ ሁኔታ፣ እሱ እዛ እንዴት እንዳመቼ እንዴት አስር ጊዜ ገባ ይወጣ እንደነበረ እንደው ሁኔታውን ይሄን ይሄን ሁሉ እየዘረዘርኩን የሳጫወት ይህንን ማስታወቂያ በቪዲዮ ቀርጾ በኢትዮጵያ ቴሌቪዥን ለማስተዋወቅ የሄደው ባልደረባ የቴሌቪዥን አበራ በየነ ንባቡን ሲሰማ፣ መግለጫውን ሲሰማ እኛ እንግዲህ ካሜራውን ያንሳ ያንሳ አላየንም። ነገር ግን ሲጨበጨብ ይነቃል። ምንድን ነው የተፈጠረው ብሎ ይጠይቃል። እንዲህ አላነሳህም እንዴ ሲሉት እኔ አላነሳሁም እኮ ምክንያቱም ታሪኩን ስከታተል በታሪኩ ተመስጬ ካሜራዬን እኮ እንደዚሁ እንደያዝኩ ነው የቀረሁት አለ። እንደገና ጀነራሉን ለምነን ሕዝቡንም ይቅርታ ጠይቀን ታሪኩን እንደገና ተርከን አበራ በየነም ፊልሙን አንስቶ በዚህ ሁኔታ የዚያን ጊዜ ውጣ እንደተከፈለ አስታውሳለሁ። በዝግጅቱ ምክንያት እንግዲህ መዘናጋት ተፈጥሮ ነው ማለት ነው። ልክ እንዲህ አይነት ታሪክ ደግሞ ሰሞኑን አራት ኪሎ ብቅ ብዬ ነበርና አጋጠመኝ። ደረጀ ትእዛዙ ይባላል ሳተናው የሚል መጽሐፍ ጽፏል። እንዲህ አይነት አንድ አርዕስት አለውና እስቲ እንደው ስለ ሳተናው አጫ አውተን አልኩት በረጀ ትእዛዙን ሳተናው የሚለው መጽሐፌ እንግዲህ ባለፈው ክረምት ውስጥ ነው የወጣው። ስምንት አጫጭር ልብ ወለዶች ና አርባ አንድ ግጥሞችን የያዘ መጽሐፍ ነው። ወደ አንድ መቶ ሀያ ስምንት ገጾች አሉት። በዚህ መጽሐፍ ውስጥ አንዱ የአጭር ልብ ወለድ ርዕስ ሳተናው ይላል። ሳተናው ማለት እንግዲህ እንደ ስንረዳው ያው ቀልጣፋ ብልጣብልጥ እንደዛ እንደ ማለት ነው። ልቦለዱ የሚያተኩረው አንድ ጋዜጠኛ የደረሰበትን ገጠመኝ ነው። እንግዲህ በጋዜጠኝነት ስራ ውስጥ ኦፍ ዘ ሪከርድ የሚባል ነገር አለ። በኦፍ ዘ ሪከርድ የተነገረን ነገር ወደ ሚዲያ ማውጣት አይገባም። በህጉ የማይቀረጽ ወይም ያልተቀረጸ ለማለት ነው። ኦፍ ዘ ሪከርድ የማይቀረጽ ማለት ታሪኩ ቢነገርም ተቀርጾ ለህዝብ የማይውል ግን ለጋዜጠኛው በሚስጥር የሚነገር ነገር ማለት ነው። እንግዲህ በዚህ ላይ ያ ጋዜጠኛ የቅርብ ጊዜ አሁን የዚህ ዘመን ጋዜጠኛ ልንለው እንችላለን። ዋናው ገጸ ባህሪ ከአንድ የድርጅት ስራ አስኪያጅ ጋር በሆነ ጉዳይ ቃለመጠይቅ ያደርጋል። ይህ ቃለመጠይቅ ሲደረግ ኦፍ ዘ ሪከርድ ይላል ያ ሰውዬ ቃለ መጠይቅ ተደራጊው ያ ያለበት ምክንያት ምንድን ነው? የመስሪያ ቤት ውስጥ አንድ ድብቅ ገበና አለ። ያን ወይ ሙስና ሊሆን ይችላል ወይ የሆነ ነገር ሊሆን ይችላል። እንዲህ ልብ ወለዱን ስናነብ ነው የምንረዳው። ና ያቺ የምታጋልጥበት ቦታ ላይ ኦፍ ዘ ሪከርድ ይለዋል ያ ጋዜጠኛ። ኦፍ ዘ ሪከርድ ሲባል ያቺን ቴፕ ያጠፋል። ከዛ በኋላ ያ ስራ አስኪያጅ ጉዳዩን ይነግረዋል። ያው እንደ ሚስተር ማለት ነው ለጋዜጠኛው። ያ ጋዜጠኛ ግን ኦፍ ዘ ሪከርድ እንደተባለ ቴፓን እንዳጠፋ ሁሉ መልሶ አላበራትም ነበረ። ከዛ የተነገረውን ታሪክ በጣም ተመ ስጦ ስቶ ሲሰማ ሲሰማ እንትናለ ና መጨረሻ ላይ ስራ አስኪያጁ ጨረሱ፣ ቃለመጠየቁን ተሰነባበቱ። ቢሮ ሄዶ ያችን ቴፕ ሲከፍታት ያቺ ቃል የለችም። በዜና መልክ ሊነግራት የነበረችው ጉዳይ በቃ እዛው ጋር ሞተች ማለት ነው። በኋላ የተቀረጸው ማለት ነው ኦፍ ዘ ሪከርድ በኋላ የተቀረጸው እነሱ እንዳንኳር ነጥብ ያችን ይዞ ነበር ወደ ቢሮ እየሮጠ የሄደው ፈጣን ቀልጣፋ የሚባል ጋዜጠኛ ነው የሬዲዮ ጋዜጠኛ ነው። ቢሮ ሲገባ ግን ያችን ነገር አጣት። ረስቷት ነው ግን እሱ የቀረጸው መስሎት ቢሮ ገባ እና አየር ት ክፍት ነበረ። የዛን ምሽት ሬዲዮ የሚያስተላልፈው ዜና የእሱ ነበር፣ እየተጠበቀ የነበረው ባለቆቹ፣ እየተጠበቀ የነበረ ዜና ነበር። አጋጣሚ ምሽት ነው የዜና ሰዓት ሲደርስ፣ የለም። ፍጥጥ ሆነ ነገሩ። እዚህ ላይ የምጠቅስልህ ነገር ሌላው ገጸ ባህሪ እ ስራ አስኪያጁ ቀድሞ ጋዜጠኛ ነበሩ። ስለ ኦፍዘ ሪከርድ ምንነት ያውቃሉ። ስለ ዜና ስራ ምን እንደሆነ ያውቃሉ። እንደሞ ሪከርድ ይች ክብት ታክላለች የዚህ ዘመን ክርድ ማድረጊያ መሳሪያን እንግዲህ ታቋል። ጋሽ ንጉሴ ትንሽ ነች ምንድን ነው ብለው ሲጠይቁት ቺ ድምጽ መቅረጫ ነች ብለው ለማስረዳት ሁሉ ሞከረ። እኚ የቀደሙ ጋዜጠኛ ይህንን አያቁም እና እኛ በእኛ ዘመን ኦሆር የሚባል ቴፕ ይዘን በትከሻችን ከተማ ለከተማ ስንንከላወስ ምናምን ብለው ይህን ሁሉ ታሪክ ቀድሞ ነግሮት ነበረ ለጋዜጠኛው እና ይህን ይህን ጉዳይ የሚዳስስ ነው። በጥቅሉ ግን የዛሬ ዘመን ጋዜጠኛ ቀልጣፋም ቢሆን ሊሸወድ ይችላል። አመሰግናለሁ። ደረጀ ትእዛዙ የኢትዮጵያ ፕሬስ ድርጅት ባልደረባ ነው። አድማጮች፣ የዛሬ 15 ቀን በሌላ ዝግጅት እንገናኝ። ደህና ሁኑ። ወደ ቀደመው ነገር እንመለስ። የአገር ጉዳይ ያቆምንበትን እናስታውስና የዛሬውን እንቋጫለን። አንተ ጥያቄ ነበረ በመጨረሻ ያነሳ ነው አዲሱ ሶስታችሁም ሰፋ ያለ እ መደላድል ነው ያደረጋችሁልን። አገሪቱ አሁን ያለችበት ሁኔታና አደጋ ተብሎ ደግሞ ስጋት የሚደቅን ነገርም ዶክተር ብርሃኑ ፈንጠቅ አድርገዋል። እነዚህ ሁሉ ታዲያ የለውጥ ጥሪ የሚያስተጋቡ ናቸው። ሌላው ቀርቶ በኢህአደግ ወይም ውስጥ ያሉ አባላትም የሰዎች መለዋወጥ ጉልቻ መቃየር ያህል ነው እስከ ማለት የደረሱ አሉ። በእናንተ አስተያየት ወደ ምን አይነት ለውጥ ለውጥ አሁን አፍጥጦ መጥቷል ነው የሚባለው? እሺ ትክክል ነው። እንግዲህ ችግሩን መዘርዘር ብቻ ሳይሆን መፍትሄ ውስጥ ምን መሆን አለበት የሚለው ጥያቄ ነው ዋናው ነገር። ለትግላችንም ለህዝቡም አቅጣጫ የመስጠት ሁኔታ ሊሆን የሚችለው ቅድም እንዳልነው ያው መሰረታዊ ጥያቄዎች ናቸው በህዝቡ የተነሱት ሁላችንም የገለጽ ነው እሱ ነው። ምናልባት ከዶክተር ብርሃኑ ትንሽ ለየት የምለው አሁን በቅርቡ ተመሳሳይ የሆኑ መርሆዎችን የኢትዮጵያ አንድነት በጋራ እንታገል የሚሉ ነገሮች እየተነሱ መምጣታቸውን እናያለን። ግን ምን ያህል መሰረት አላቸው? ምን ያህል ጥንካሬ አላቸው? የሚለው ላይ ትንሽ በእኔ በኩል ብዙም እንትን አይደለሁም። ተስፋ ሰጪ ነው። የስ ተስፋ የሚሰጥ ነገር ነው። ምንድን ነው ትግሉ አንድ ወጥ ነው ብሎ እንትን ለማስቀመጥ ያስቸግራል። በዛም በዛም በየአካባቢው ተነስቷል። ይህንን ሊያስተባብር የሚችል የጋራ ሀይል እና አመራር ገና በደንብ ተጠናክሮ አልመጣም። አገር ቤት ያሉት ድርጅቶችም ቢሆን ያለው ስርዓት አዳክሟቸው ማንቀሳቀስም እድል ስላልሰጣቸው ይህን ለመምራት የሚያስችል ሁኔታ ለመፍጠር አልቻሉ። በውጭ ያለነውም የዛን ያህል ተዘጋጅተን መጥተን ተደራጅተን መጥተን ይህንን ለመምራት የቻልንበት ሁኔታ የለም እና እኛ በተለይ የሸንጎ አቋም ምንድን ነው ህዝባዊ አመፅ ይህንን ስርዓት ሊቀይረው ይችላል። ሰላማዊ ትግል ይዘን እንታገላለን የሚል እምነት ነው ያለን። ያው ከሀገር ቤት ካሉትም ጋር በዚህ መንፈስ እንተባበራለን እና ምንድን ነው አሁን ሰው መቀያየር አይደለም እንዳላችሁት እነዚህን ጥያቄዎች ለመመለስ የሚችል አመለካከትና ፖሊሲ መጥቷል ወይ የሚለው ነው ጥያቄው መሆን ያለበት እና ህወሀት ይሁን ኢህአዴግ መመለስ ያለባቸው ኢሚዲየት ሊያደርጉት የሚችሉት ነገር አለ መጀመሪያ ህዝቡን ለማረጋጋት እምነት ለመፍጠር ለመረዳዳት የሚያስችሉ ሁኔታዎች ኢሚዲየት ምንም ዋጋ ማያስከፍላቸው ለምሳሌ ፖለቲካ እስረኞችን መፍታት ያለምንም ምክንያት የታሰሩትን ሀሳባችሁን ገለጻችሁ ተብሎ ለሀያ ሀያ አንድ ዓመት የታሰሩትን ጋዜጠኞችን መፍታት ኢሚዲየት ምንም እንትን ያህል የለውጥ ምልክት እያሳዩ መሆናቸውን የሚያሳይ ከሆነ ሪሊ ማለት ነ ሌላ የተቃዋሚ ድርጅቶችን ለድርድር ለንግግር በር መክፈል ዲሞክራቲክ እንቅስቃሴዎችን የሚያግዱትን የሽብርተኞች ህግ የሰብአዊ መብቶች ሲቪክ ኦርጋናይዜሽኖችን እንዳይደራጅ የሚከለክለውን ህግ በአንድ ጊዜ መጣል ይቻላል። ለለውጥ የተነሱ ከሆነ ማለት ነው እና ኢሚዲየትሊ ሊያሳዩት የሚችሉት ነገር ስላለ እኛም እንድናምናቸው ለውጥ ይመጣል የሚል ነገር ካለ እነዚህን ማድረግ ይኖርባቸዋል። የተቀረው በፕሮሰስ መፈታት ያለባቸው ነገሮች አሉ። ፍትህ እንዲስተካከል ማድረግ፣ ኦርጋናይዜሽናል ስትራክቸሮችን ማስተካከል፣ አሰራሩንም ማስተካከል ያስፈልጋል። ከዚህ ጋር ኦፕን ሀርትድ ሆነው ሪል ለውጥ ለማምጣት የሰላምና እርቅም እርምጃዎች አስፈላጊ መሆናቸውን እኛ በነሱ ብቻ ሳይሆን በተቃዋሚዎቹም እንደዛ አይነት ምልክት ከታየ ለዛ ዝግጁ የሆነን መቅረብም የሚያስፈልግ ይመስለኛል። እና በዚህ አካባቢ እንግዲህ ከተቃዋሚውም በኩል መደረግ ያለበት ነገር አለ። ስርዓቱም መጀመሪያ መውሰድ ያለበት ኢኒሼቲቮች አሉ እና እኔ የምለው እነዚህ እነዚህን ማስተካከል አለበት። ከዚያ በኋላ እንግዲህ በድርድር የሚመጡ ነገሮች አሉ። የምርጫ ቦርድ ራሱ መስተካከልና መቀየር ያለበት ሁኔታ አለ። ስርዓት መቀየር የሚኖርበት ሁኔታ አለ እና ብዙ ነገሮች ወደዛ ዲስከሽን ተቃዋሚዎቹ ጋር ሆኖ በጋራ አብሮ ሊያየው የሚችል ሁኔታ ሊፈጠር ይችላል እና እችን ሀገር ትልቅ አደጋ ሳይመጣ በሰላም ለማሸጋገር የሚቻልበት ሁኔታ ሊፈጠር ይችላል የሚል እምነት አለን። መልካም። አድማጮችን ልጋብዘው። በዚህ ሰዓት ይህን ፕሮግራም የምትከታተሉ አድማጮቻችን በያላችሁ ወንድምና እህት ጓደኞች፣ ክርክርንም ሊጨምር ይችላል ይበጃል የምትሏቸውን ሀሳቦች ውይይቱን ከሚያቀርቡት ከሚፈነጥቋቸው ጋር አዳምራችሁ እንድትነጋገሩ አስተያየቶቻችሁን እንድታደርሱን እንፈልጋለን። ወደ አቶ የሸዋስ ልሻገር። በቀጣዩ ጥያቄ ምን አይነት ለውጥ የሚለው ጎላ ብሎ ይታይ። አቶ ግደይ አሁኑኑ መደረግ አለባቸው ካሏቸው ለውጦች ዘለቄታ ያላቸው እስከሚመስሉ በቅንነት ሰላምና እርቅ ወደሚመጣበት አቅጣጫ መሄድ አገር ወደ ትርምስና ወደ ከፋ አደጋ እንዳትገባ ለሚደረገው ሂደት ወሳኝ ናቸው ብለዋል። በርከት ያሉ ዝርዝሮችን አንስተዋል። አዛም ደም ተቃዋሚ ቡድኖችን መጥራት የሚልም ጨምረዋል። አቶ ሸዋስ ከዚህ ይንጠቁና፣ ተቃዋሚዎች በአገር ውስጥ ካላችሁት የተወሰናችሁ የምትሳተፉበት ውጤቱ በእርግጥ ምን እንደሆነም ባናውቅ ለወራት ከገዢው ፓርቲ ጋር ድርድር ስታደርጉ ቆይታችኋል። እና እሱ በእርግጥ የሚፈለገው መሰረታዊ ለውጥ የሚያመራ አቅጣጫ ነው ወይስ እንደው የተወሰኑ ነገሮችን ብቻ ለማድረግ እየተሞከረ ያለ ነው? አቶ ግደይ እንዳሉት ደግሞ ያ የተቃዋሚዎች ስብስብ ከውጭ ያሉትንም በትጥቅ ትግል የተሰማሩትን ሌሎችን ድርጅቶች ጨምሮ የሚያቅፍ ለውጥ በመፈለጋቸው እነሱን ማካተት የሚችሉ መንገድ አለ። ምን አይነት ለውጥ የሚለውን ከዚህ ጋር አያይዘው አቶ የሸዋስ ከርሶ ልጀምር። በጣም አመሰግናለሁ። ምን አይነት ለውጥ የሚለውን መጀመሪያ ግልጽ ማድረግ ለምንሄድበትም ጥሩ መስመር የሚሰጠን ይመስለኛል። በእኛ እምነት ለውጥ ኢህአዴግንም ከተሻገረ ከኢህአዴግ በፊት ከነበረ አመጣጥ ጀምሮ ከአገዛዝ ወደ ሕዝባዊ መንግስት የመለወጥ የመሸጋገር ነው። ከዚህ በፊት በነገስታትም በደርግም ከዛም በኋላ እስከ አሁን እስከ ህወሓት ኢህአዴግ ድረስ ያለው በጠበንጃ ነው የመጣው። ስለዚህ ከዚህ በኋላ ከክላሽ ወደ ካርድ እንቀይረው የስርዓት መለወጫ መንገዳችንን የሚል ነው የኛ። ስለዚህ ንግግር ይባል ድርድር፣ ማንኛውም ነገር ወደዚህ የሚያመጣን መሆን አለም። የህዝቡ መነሻ እሱ ነው። ሁለት ሺህ ሰባት ዓመተ ምህረት መቶ በመቶ አሸነፍ ያለው ሲል ነው ይሄ ስርዓት እንዳለው በምርጫ የመቀየር እድሉ ዜሮ ነው በሚል የራሱን መቶ ሲያደርገው ማለት ነው። ከዛ በኋላ በስድስት ወር ውስጥ ኦሮሚያ ውስጥ፣ በአማራ ክልል ደግሞ በአንድ ዓመት ማለት ባልሞላ ጊዜ ውስጥ እኔ የመረጥኩህ አይደለህም፣ መንግስቴ አይደለህም በሚል የመተማመኛ ድምፅ እንደነፈገው አይተናል። ስለዚህ ያንን ነው መለወጥ የምንፈልገው። እነዛ አቶ ግደይ የጠቀሷቸው የፍትህ እጦት፣ የኑሮ ውድነት፣ ሙስና እብን እስረኞች እራሳቸው እስረኞች እኮ ቢፈቱ ዓላማቸው ካልተፈታ እኮ ዋጋ የለው። እነዚህ ሁሉ በህዝብ ያልተመረጠ መንግስት፣ በራሱ በጉልበት የተቀመጠ አገዛዝ በመኖሩ ምክንያት የመጡ ናቸው። ስለዚህ በእኛ እምነት አንድ ጊዜ እነዚህን ሁሉ የአመታት ችግሮች መፍታት የሚቻል አይመስለኝም። ምክንያቱም ልክ ህዝባዊ መንግስት፣ ህዝብ የመረጠው መንግስት በተቋቋመ ጊዜ ችግሮቹን ደረጃ በደረጃ የባህልም የምንም ያለባቸውን ችግሮች ደረጃ በደረጃ ይፈታል። ህዝብ የማያምነው ህዝብ ያልተቀበለው አገዛዝ ግን የትኛውንም ችግር ፈቶ አያውቅም፣ አይፈታ ስለዚህ እኛ ለውጥ ስንል ከአገዛዝ ወደ ህዝባዊ መንግስት ነው የምንለወጠው። ከዚሁ ጋር በተያያዘ አቶ ግደይ እንዳሉት ይህንን ልንሻገር የምንችልበት ንግግር ድርድር በጣም አስፈላጊ ነው። ግን ብዙ ጊዜ ድርድር፣ እርቅ እንደዚህ የሚባሉ ነገሮች በአንድ ወገን ፍላጎት ብቻ በፍጹም አይሆንም። ያኛው ሺህ ዓመት ይፈልግ ሌላኛው መታረቅ አለበት ተብሎ የሚታሰበው ፈቃደኛ እስካልሆነ ድረስ በፍጹም አይሆንም። ይሄ ደግሞ እኔ ራሴ ወይም ፓርቲ የተሳትፎበት የነበረው ቅድመ ድርድር ውይይት ጥሩ ማሳያ ነው። በሁለት ሺህ ሰባት ያ መቶ ፐርሰንት አሸነፍን ካሉ በኋላ ሁለት ሺህ ስምንት ዓመተ ምህረት በኢትዮጵያ አቆጣጠር ማለት ነው። ይሄ የህዝብ ቁጣ ሲነሳ ድርድር የሚለውን ሀሳብ እንኳን ራሱ ኢህአዴግ አላስበውም። ሌሎች በሀገር ውስጥም በውጭ ያሉ የአገር ሽማግሌዎች ነው አስበው ያመጡት የነበሩ። ያንን የእነሱን ሀሳብ ነጥቆ ራሱ ጠራ። ከጠራ በኋላ ይሄ በአስቸኳይ ጊዜ አዋጅ ምናምን አረጋግቻዋለሁ በሚል መጫወቻ አደረገው። እንግዲህ የስርአቱ አንዱም የአገዛዙ መጥፎ ባህሪ ማንኛውንም ተቋም ሽምግልና፣ እርቅ፣ ድርድር፣ ሃይማኖት እንደዚህ የሚባሉትን ነገር ሁሉ ድራሻቸውን ያጠፋቸዋል። ቅድም አቶ ግደይ እንዳሉት ከልብ የሆነ ሁነኛ መላ ለመፈለግ የተደረገ ድርድር አይደለም ነው የሚሉት እኛ ማንም ይጠራው በነገራችን ላይ ድርድር፣ እኛ ልንጠይቅ እንችላለን፣ ፓርቲዎቹ ራሳችን ልንጠይቅ እንችላለን፣ ገዢው ሊጠይቅ ይችላል፣ ለሀገር የሚያስቡ ሽማግሌዎች ሊጠይቁ ይችላሉ። የትኛውም ጦርነት ራሱ በድርድር ነው የሚያልቀው። ዝም ብሎ በዛው በሜዳ ላይ የሚያልቅ ነገር የለም። ስለዚህ አሁንም የምናምነው እኛ ለየትኛውም ችግር እውነተኛ ድርድር መፍትሄ ሊሆን ይችላል። ይሄን ብለን ገባን፣ ግን ውጤቱ አረጋግተነዋል ምናምን በሚል እኔ እንደውም እዛ ውስጥ ባየሁት በሁለት ነገሮች እርግጠኛ ናቸው የገዢ ቡድን አባላት አንድ፣ ከህዝቡ ተከፋፍሏል፣ መቼም ተናቦ ተገጣጥሞ አንድ ላይ ሊወጣ አይችልም። ሁለተኛ ደግሞ አገሪቷ ውስጥ አማራጭ ድርጅት አጥፍተናል የሚል እምነት ያላቸው ይመስለኛል። ስለዚህ በተለይ ከቅርብ ጊዜ ወዲህ የሁለቱ ማህበረሰቦች ከድርጅቶች አስበው ይሆን ወይም ከህዝቡ በመጣው ጫና የተለይ አማራና የኦሮሞ ማህበረሰቦች እጅ ለእጅ መያያዝ ያንን የሚኖሩበት የነበረውን ተስፋ ያፈረሰባቸው ይመስለኛል። ነገር ግን አሁን በእኛ እምነት አማራጭ ድርጅት የመፍጠር ህዝቡ የሚያምነው ድርጅት የመፍጠር ሁኔታ ገና አልታየም። ድርድር፣ አቶ ሸዋስ፣ ጣልቃ ምገባው ያብራሩልኝ ስለፈለግኩ ነው። ድርድር ሲሉ ቋሚ ፓርቲዎችን ወይም ደግሞ የት ያሉትን እንደሚያካት ስለምን አይነግሩንም? ያሉ አገር ውስጥ አሉ። አገር ውስጥ ያላችሁ የእናንተን ጨምሮ ከመንግስት ጋር እየተደራደራችሁ ነው። ምን ያህል ውጤት እንዳገኘ ወይም እንዳላስገኘ ይነግሩናል። ድርድር ከማ ጋራ እንግዲህ እንዳልኩት የሀገር ሽማግሌዎች ድርድሩን ጠርተው ኢህአዴግ እነሱን ገፋ አድርጎ ራሱ ሲጠራ ማንም ይጥራው በሚል ሄድን። ሁሉን አቀፍ ይሁን ድርድሩ የኢትዮጵያ ጉዳይ ይመለከተኛል የሚል ሁሉ ይግባበት፣ እኛ ከህዝቦች ጋር እንወያይ፣ አስቸኳይ ጊዜ አዋጅ ይነሳ። ምክንያቱም በአዋጅ ውስጥ መስራት ስለማይቻል የኮንፊደንስ ቢልዲንግ ሜጀርስ የሚባሉ ይሄ የመተማመኛ የሚሆን ለእውነት ነው ድርድሩን የፈለገው ኢህአዴግ እንዲል ህዝቡ እንዲቀበለው እስረኞቹን ይፍታ የሚል እነዚህን አቅርበን ነበር። አንዱም አልተደረገም። ስለዚህ የውሸት ነው። በነገራችን ላይ ድርድር አልተጀመረም። እኛ ስንወጣ ቅድመ ድርድር ውይይት ነው የነበረው። ያ ቀረ። ምክንያቱም ለውሸት ለሾው ብቻ ለእይታ ብቻ ስለተፈለገ እኛ የዛ አካል አይደለንም። አሁን አሉላ ወደ ዶክተር ብርሃኑ ቀደም ብሎ የተነሱ ሀሳቦችንም ጥያቄዎችንም ከግምት ያስገቡና ዶክተር ብርሃኑ ለውጥ በመፈለግና ዘለቄታ ያለው ሰላም፣ ዴሞክራሲ፣ ብልጽግናን በማስፈን መካከል ወዲያውኑ እንዲመጣ ከሚፈለገው ነገርና ዘለቄታ ባለው ውጤት መካከል አሻሚ ነገር አለና ስለ ድርድር ስለ ሰላማዊ ሂደት ተደጋግሞ ተነስቷል። እርስዎ የሚመሩት ድርጅት ቀደም ብዬ እንደጠቆምኩት እንዲያውም ገዢው ፓርቲ በአሸባሪነት ይፈርጇችኋል። ቁርጥ ባለው አቋም የትጥቅ ትግል አንስታችኋል። ድርድር እንግዲህ የቅንጅትን ዘመንም ሊያስታውስ ይችላል። እርስዎ በዋናነት የተሳተፉበት 1997ቱ የምርጫ ሂደትም የሚታወስ ነው። የሩቅ ጊዜም ቢሆን ምን አይነት ትርጉም ያለው ድርድር ሊካሄድ ይችላል? ድርድር ከግምት ውስጥ አለው የለ እናንተ። ጥሩ ጥያቄ ነው አሉላ። ወደዛ ስመጣ በመጀመሪያ ግልጽ መሆን ያለበት ነገር አለ። ሁለት ጉዳዮች ናቸው በተያያዥነት የሚቀርቡት። የመጀመሪያው ድርድር ሆነ ጉልበት ሆነ ምን ሆነ መዳረሻው ምንድን ነው? መጀመሪያ ምን ለማድረግ ነው የምንፈልገው ከተቃዋሚዎች ወገን ሆነ ከመንግስት አካባቢ፣ ከህዋቶች አካባቢ አንድ ለሁላችንም ግልጽ መሆን ያለበት ነገር ያለ ይመስለኛል። መጀመሪያ እንዴት ወደዛ እንሄዳለን ከሚለው ሁለተኛ ጥያቄ በፊት ይህንን ላለፈው ሀያ ስድስት ዓመት የሆነውን ሂደት ከዛም ባሻገር ባለፉት ሁለት ዓመታት ሶስት ዓመታት የሆነውን ሂደት በተለያየ ጊዜ በሰላማዊ መንገድ በምርጫ በምን የተደረገው ያ ሁሉ ሙከራ ሲከሽፍና ወያኔ የለም በጉልበት ከስልጣን የነቀንቀኝ የለም ብሎ ሲያስብ፣ ይሄንን አልቀበልም ከዲሞክራሲያዊ ስርዓት ውጭ የሚያኖረኝ ስርዓት አልፈልግም ብሎ ወደ ተለያየ የትግል አቅጣጫ የሄደውን ሂደት በደንብ ለተመለከተ አንድ ነገር ላይ የደረስን ይመስለኛል። ይኸውም ከአሁን በኋላ በኢትዮጵያ ውስጥ ሰላምና መረጋጋት አብሮ መኖር የሚቻለው መዳረሻችን ኢትዮጵያ ውስጥ ሊፈጠር የሚገባው ስርዓት ቅድም የሸዋስ እንዳለው እውነተኛ ዴሞክራሲያዊ ስርዓት በሕዝብ የተመረጠ ብቻ አገር ሊያስተዳድር የሚችልበት ከዛም ባሻገር ደግሞ መሰረታዊ የዴሞክራሲያዊ እሴቶች የሚባሉት ይህ ከመናገርና ከመጻፍ ከመሰብሰብ መብቶች ባሻገር የመደራጀት በሀገሪቱ ውስጥ ነፃ የሆኑ እነኝም ዴሞክራሲያዊ ተቋማት ሊያቆሙ የሚችሉ ተቋማት መኖር ወዘተረፈ በዛ ላይ ምንም አይነት ብዥታ የሌለበት ሁኔታ መፈጠር አለበት። ለወያኔዎችም ደግሞ ግልጽ ሊሆንላቸው የሚገባው አይ ወደ ድርድርም ለመሄድ እኮ መጀመሪያ በዛ ላይ ግልጽ መሆን ያለብህ ይሄ እንደ ወቶ በጉልበት ጨፍልቀን ኦር አሳርፈን ጊዜያዊ ለውጦች እንትን እያደረግን አንድ ሰው እየቀየርን ለዋለ የሚለው ነገር በፍጹም የማይሰራ እንደሆነ የኢትዮጵያ ሕዝብ ካሁን በኋላ ሌላ ምንም አይነት አማራጭ እንደማይቀበል ያን መዳረሻ ለመድረስ ደግሞ መከፈል ያለበትን ማናቸውንም ክፍያዎች ለመክፈል የተዘጋጀበት ደረጃ ላይ መሆኑን መረዳት በጣም በጣም አስፈላጊ ይመስለኛል። እሱን ስትረዳ እና በዛ ላይ ደግሞ ግልጽ የሆነ አቋም መኖሩ ከታወቀ በኋላ የሚቀጥለው ጥያቄ ነው፣ ቅድም ግዳይ ሊመልስ የሞከረው ይኸውም እንዴት ነው ወደዛ የምንሄደው የምንሄድበት መዳረሻ ላይ ስምምነት ካለ፣ እንዴት ነው ወደዛ የምንሄደው የሚለው በጣም ከባድ አይመስልኝም። እኔ እስከማውቀው ድረስ በኢትዮጵያ ውስጥ ከወያኔዎች በቀር ኢትዮጵያን ወደ ዴሞክራሲያዊ ስርዓት ለማሸጋገር በሚደረግ እንቅስቃሴ በድርድር በውይይት ደረጃ በደረጃ በሚደረግ መደረጉን የሚቃወም መሳሪያ እንኳን የታጠቀ ድርጅት ያለ አይመስል በመሳሪያ የታጠቁት እንኳን ድርጅቶች እኮ አቅቶናል፣ ሌላ መንገድ አልሆነም ብለው እዛ ውስጥ ገቡበት እንጂ የእኛ መቼም ኦብቪየስ ነው። መሳሪያን በሚመለከት እራስን የመከላከያ መንገድ አድርጎ የመጣ እንጂ እንደ ወያኔ በጉልበት ደግሞ ስልጣን ይዘን ከዛ በኋላ እንደገና እንደ ወያኔ በጉልበት ሀገር እንገዛለን ብሎ የሚያምን በአሁኑ ጊዜ በዛሬ ዘመን አለ ብያለሁ። ስለዚህ በመጀመሪያ ግልጽ መሆን ያለበት መዳረሻችን ላይ ግልጽ ሆን፣ ወያኔዎችም ጭንቅላቱስ ግልጽ መሆን አለበት። ይሄ ድርድርም እንዲሰራ ወያኔዎች በደንብ ሊረዱት የሚገባው ከአሁን በኋላ እንደ ከዚህ በፊቱ ሰው ረግጠው እንደ በፊቱ አሁን ዛሬ ያወጡት መግለጫ ላይ የምታየው ሆኖ ከዚህ በፊት የነበረንን ስትራቴጂና አቋም ይዘን እንቀጥላለን፣ እንደዛ ብለህ የሚፈጠር ሰላም በፍጹም ሊኖር አይችልም። ሶ፣ መጀመሪያ መረዳት ያለባቸው በመንግስትም፣ በዓለም አቀፍ ማህበረሰቡ፣ አጠቃላይ በህዝቡም ውስጥ ያለው ህዝቡ በቃኝ ብሏል ከዴሞክራሲያዊ ስርዓት ውጪ በፍጹም ሌላ ስርዓት እንደማይቀበል ግልጽ ይሆን ነው። ያ ከሆነ በኋላ የሚቀጥለው እሺ፣ እዛ እንዴት እንሄዳለን? ወደዛ ለመድረስ መሆን ያለበት ምንድን ነው? ወደዚያ ለመሄድ መሆን ያለበት ምንድን ነው ሲሉ አጽንኦት ለሰጡበት ጥያቄም ዶክተር ብርሃኑ በበኩላቸው ይበጃል የሚሉትን መንገድ ይፈንጥቃሉ። አድማጮች ታዲያ ደጋግመን እንደጋበዝ ነው በያላችሁበት እርስ በርስ በዋና አወያይ ነጥቦችና ሌሎች አነጋጋሪ ጭብጦች ዙሪያ ትወያዩ ዘንድ በድጋሚ እንጋብዛለን። ለራዲዮ መጽሔት የአገር ጉዳይ ፕሮግራም ስትሉም አስተያየቶቻችሁን ብላኩልን እናስተናግዳለን። ለአሁኑ ግን ከሶስቱ የተቃዋሚ ፖለቲካ ፓርቲ ተጠሪዎች ከአርበኞች ግንቦት ሰባት ሊቀመንበርና የኢትዮጵያ ሀገራዊ ንቅናቄ ምክር ቤት የጋራ ሊቀመንበር ዶክተር ብርሃኑ ነጋ ከሰማያዊ ፓርቲ ሊቀመንበር አቶ የሺዋስ አሰፋና ከኢትዮጵያ ሕዝብ የጋራ ትግል ሸንጎ ጸሐፊ አቶ ግደይ ዘርአጽዮን ጋር የጀመርነውን ውይይት ሰፋ ያለ ቀሪ ክፍል በመጪው ተከታታይ ፕሮግራሞቻችን እናቀርባለን። ከገዢው ፓርቲ ኢህአዴግም ሆነ በቅርቡ የአመራር ለውጥ ካካሄደው ህወዓት መሪዎች በእነኚሁ ጭብጦችና ተመሳሳይ አገራዊ ርዕሶች ዙሪያ ከቀናን ጋብዘን እናነጋግራለን። ለአሁኑ በድጋሚ ተዋይ እንግዶቻችንን ለጊዜያቸው እናመሰግናለን። እግዜር ይስጥልን። አድማጮች፣ ለምሽቱ ያልነውን በዚሁ ልንቋጭ ነው። ይህ ዜማ እስከ ማጠቃለያ ዜና አድማጮች አሁን የማጠቃለያ ዜናዎችን አሰማለሁ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በአንድ ወቅት የብሔራዊ ጸጥታ አማካሪያቸው በነበሩት በጀኔራል ማይክል ፍሊን ላይ የያዙትንና በዋሽንግተን የሩሲያ አምባሳደር ከነበሩት ዲፕሎማት ጋር የነበራቸውን ግንኙነት ምርመራ እንዲያቋርጡ የቀድሞውን የኤፍቢአይ ዲሬክተር ጄምስ ኮሚን ፈጽሞ እንዳልጠየቁ ዛሬ አስታውቀዋል። ሚስተር ትራምፕ ይህን የትዊተር አስተያየት ዛሬ የሰጡት የቀድሞ የዩናይትድ ስቴትስ ብሔራዊ ጸጥታ አማካሪ ጀነራል ማይክል ፍሊን ከቀድሞው በዋሽንግተን ከሩሲያ አምባሳደር ሴርጌይ ኪስላክ ጋር የነበራቸውን ግንኙነት አስመልክቶ ለኤፍቢአይ መዋሸታቸውን ካመኑ ከሁለት ቀናት በኋላ ነው። በዩናይት ስቴትስ ለፌዴራሉ ምርመራ ቢሮ መዋሸት በሕግ ያስቀጣል። ከድሃይቱ፣ ነገር ግን ከኑክሌር ጦር መሣሪያ ታጣቂዋ ከሰሜን ኮሪያ ጋር ጦርነት ውስጥ የመግባቱ አዝማሚያ ከዕለት ወደ ዕለት እየጨመረ ነው ሲሉ የዋይት ሀውስ ቤተ መንግሥት ብሔራዊ ጸጥታ አማካሪ ተናግረዋል። ሰሜን ኮሪያ ባለፈው ሳምንት አዲሱን አህጉር አቋራጭ የቦሊስቲክ ሚሳይል ከሞከረች በኋላ መሀል ዩናይትድ ስቴትስን መምታት እንደምትችል አስታውቃለች። ከዚህ የፒዮንግያንግ ማስፈራሪያ በኋላ የዩናይት ስቴትስ መከላከያ መስሪያ ቤት በምዕራቡ ዳርቻ ተጨማሪ ሚሳይል ቀላቢ መሳሪያዎችን ለማቆም እየሞከረ መሆኑን የመገናኛ ብዙኃን ዘግበዋል። ዜና በቃ። የአሜሪካ ድምፅ ራዲዮ በየቀኑ በ19ና በ22 ሜትር ባንዶች የሚያሰማውን ዝግጅቱን እዚህ ላይ አበቃ። ነገ ሰኞ ከምሽቱ ሶስት ሰዓት ላይ በመድበኛው ስርጭት መልሰን እስከምንገናኝ ከአቀናባሪያችን ንጉሱ ታምሬ ጋር ፕሮግራሙ አዘጋጅና አቅራቢዎች እኔ አዲሱ አበበ እና አሉላ ከበደ በዚሁ እንሰናበታለን። ሰላም ደህና ደሩ።